© bf ሰላም፣ ጤና ስጥልኝ። የተከበራችሁ አድማጮቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ፣ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብራናቸው እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራቸው ትቆዩ ዘንድ በአክብሮት እንጋብዛለን። ቀዳሚ ዘገባ ትምህርት ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም ደግሞ መድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ነው። በርዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች ስድስት ለሶስት በሆነ ድምፅ ላለፉት አርባ አምስት ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ የትምህርት ተቋማት ውስጥ በሚኖረው የትምህርት እድል እና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል ስትል ስመኞች የቆየ በሚኒሶታ የከተማ ምክር ቤት የፍትሃዊነት እና የእኩልነት እድል ቢሮ ረዳት ዲሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ሀይሉን አነጋግራለች። ወደዚያው ነው የምናልፈው። አቶ ዘካሪያስ በጣም ነው የማመሰግነው። እስቲ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው? እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮች፣ እና ሌሎችም ማይኖሪቲዎች እና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥ እና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው ከዛ ጋር በተገናዘበ ነው ቃሉ የወጣው ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል። የሚፈለገውን እኩልነት መፍጠር ችሏል። ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ከመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በመቶ ስልሳ አራት የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጥሩ አድሮ ሲደረግባቸው የነበሩት ጥቆች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል። እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል? እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ዋሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥቶ ነበር። እነዚህም ሰርቲን አመንድመንት ፎርቲን አመንድመንት እና ፊፍቲን አመንድመንት የሚባሉ ናቸው። ፎርቲን አመንድመንት አራት ክሎዝ አሉት። ከነዛ ውስጥ ማንኛውም ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ነጥቆች መብት የሰጠው እና ይህ አፈርማቲቭ አክሽንም በስራ ላይ እንዲውል ተግባራዊ እንዲያውኑ ካደረጉት ኮንስቲቲሽኖች ውስጥ አንቀሶች ውስጥ ይሄ አንደኛው ነው። ስለዚህ ከአሁን ከአስረዱኝ አንፃር አፈርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም። እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል አስራ ዘጠኝ ሰባ ስምንት ዓመተ ምህረት ይሄ ጥያቄ ቀርቦ ነበር ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመመያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽንን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡትን እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አነሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት? አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩት ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርሜቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው ወይ የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርዝ ካሮላይና ዩኒቨርሲቲ ወደ አርባ አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ፣ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ፣ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደ ማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምናለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ በላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው እንል እንከራከራለን። አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም። እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጠር ይችላል? ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንንሽ ዩኒቨርሲቲዎች፣ ኮሌጆች ላይ ዱሮ አፈርመቲ ባች በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው። እንደ ሃርቫርድ ማለት ነው። እንደ ሃርቫርድ እንደ የል እንደ ፕሪንስተን ያሉ አይቪ ሊግ የሚባል ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ ዩሲኤልኤ ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በስልሳ ፐርሰንት ነው የቀነሰው። ዩሲኤልኤ ደግሞ በሰላሳ ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮች እና የስፓኒክ እና የነቲቭ አሜሪካን በአርባ ፐርሰንት ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከአስራ አራት ፐርሰንት ወደ ስድስት ፐርሰንት ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው። በጣም ነው የማመሰግነው አቶ ዘካሪያስ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን። እናመሰግናለሁ። አስከትለን የምናልፈው ወደ ስፖርት ዘገባ ነው። ሰኞ ለት በተካሄደው የቦስተን ማራቶን የ33 ዓመቱ ሲሳይ አፈትልኮ በመውጣት ግማሹን የማራቶን ርቀት በብቸኝነት ተቆጣጥሮ አሸንፏል። በውድድሩ የፈጣን ሰዓት ክብረ ወሰን ባለቤት በመሆንም የቦስተን ማራቶንን ያሸነፈው ሲሳይ ባለፈው ዓመት በቫሌንሽያ 2 ሰዓት ከ02 ደቂቃ ከ00 ሰከንድ በሆነ ሰዓት ክብረ ወሰኑን ሰብሮ በመግባት አራተኛ ሆኗል። ኤቢሳ ነገሰ ከሲሳይ ለማ እና ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ደራርቱ ቱሉ ጋር አጠር ያለ ቆይታ አድርጓል። ወደዛው ነው የምናልፈው። አትሌት ሲሳይ ለማ ቦስተን ማራቶን ዛሬ በተካሄደው አሸንፋል። ሀን በረበት የሮትከው እንደ ወጣህም ደግሞ ጨርሰዋል። እና በመጀመሪያ እንኳን ደስ ያለ ውድድሩ እንዴት አየው? አናብረ ደሳለን ለግብዣችሁም አመሰግናለው የቦስተንን ማራቶን ለማሸነፍ ከመጀመሪያ ጀምሮ ስ ስለሌለው እንደማሸንፈው አምኜበት ስለገባው ከዛ ነው ፈጣኝ ሀፍ ማራቶን ሮጭ አለውም ከቫሌንሻ ይልቅ እዚች ነው አሻሽዬ የሮጥኩት። ነገር ግን ከሰላሳ ኪሎ ሜትር ሀያ አምስት ኪሎ ሜትር በኋላ ያገዝ ውጣ ውረድ ምናምን ስለሚበዛበት ልሄድ አልቻልኩም። ሁለተኛ ደግሞ ከጠዋት ጀምሮ ብቻዬን ነው። ከአንድ ኪሎ ሜትር በኋላ ነው ልጆቹ ጥዬ የሄድኳቸው ጆጆ እስከ አንድ ኪሎ ሜትር ነው አብሯቸው የሄድኩት። ከዛ በኋላ ብቻ ያልነበር የሄድኩት። ይሄ ደግሞ በጣም ደስ የሚል ነገር ነው። ፈጣሪ ረድቶኝ እንዲያሸንፍ ተደርጓል። ደስ ብሎኛል። እንኳን አብሮ ደሳለን። ለኦሎምፒክ ደግሞ በሚበልጠው መዘጋጀት የግድ ይለኛል። ባለፈው ቶኪዮ ላይ የአባላሽኖን ለመካስ የግድ ይለኛል። ደግሞም እንደማሸንፍ እውነት ነው። ፈውስጤን እግዚአብሔርን እንደሚረዳኝ ነው የኢትዮጵያ ሕዝብ ያኔ በሰኔ እንደገና ደግሞ ማግኘት ከሚገባቸው ያላገኙ ስለሆነ እኛም ደግሞ በጣም ተሰምቶናል። ግን ደግሞ ካሳ ነው ብዬ እሄዳለሁ እና ደግሞ ማሸንፋለሁ። እንግዲህ አንተ አንድ ኪሎ ሜትር ብቻ ነው አብረ ሄልኮ ካትሌቶቹ ከዛ በኋላ እንደዚህ አይነት ውሳኔ መወሰን ጋት ውስጥ አላስገባህም ወይ? ብቻ ምንድን ነው አንድ ሰው እንደ አንድ ሯጭ ወይ ደግሞ እንደ ወታደር መሆን አለበት። ብቻ ስገባ የሰላም ጦር ነው። እሱን ደግሞ በራሴ አምኔ የወጣበትን ወደኋላ መመለስ የለብን። ወደኋላ ማያ እንደገና ደግሞ ይመጣሉ አይመጡም የሚለው ማሰብ የለብን። በራሴ አምኔ ከወጣ ራሴ ላይ ደግሞ ዛዜ መረጥ የአንተ ፋንተ ነው እና እንደዛ አድርጌ ያንን ሁሉ በኃላፊነት ወስጄ ነው የወጣሁት። እንደዛሁም ደግሞ እውነት ይመጣሉ ይደርሱኛል ጊዜ አላሰብኩም። ትንሽ ከሰላሳ በኋላ ትንሽ ከብዶኝ ነበረ። አሬዱ ከመውጣቱ መውረዱ በጣም ከብዶኝ ነበረ። ቀጠቅጠኝ ነበረ። ያ ነው ትንሽ እንትን ያለኝ። በጣም በራሴ አንኜ ነው መጣ ኮሚሽነር ደራርቱ ቱሉ እንግዲህ በቦስተን ነው የምትገኘው። የኢትዮጵያ አትሌቶች በወንዶች በአንድ በአንድና ሁለት ሆነው አሸንፈዋል። ትልቅ ፉክክር ነበርና አንቺም ደግሞ በአካል እዛ ተገኝተሽ መያየሽ ውጤቱንስ እንዴት አየሽው? አመሰግናለሁ እንኳን ደስ ያለን መግድሚያ እንትን፣ እንዳልከው ስሳይ ለማ ዛሬ በጥሩ ሁኔታ ነው ያሸነፈው። በቀት ነው ያሸነፈው። ያው ከመጀመሪያ ነው የመጣው። እንግዲህ እንደምታውቀው የቦስተን ማራቶን ኮርሱ በጣም ከባድ ነው፣ ቁልቁለትና ዳገታማ ነው። እንግዲህ ምናልባት ደግሞ ሰምታችሁት ከሆነ የሁለት ሺህ ሀያ አራት ሀያ ሀያ አራት የተደረገው የፓሪስ ኦሎምፒክ ኮርሱ በጣም ከባድ ነው፣ ዳገት የበዛበትና ቁልቁለት የበዛበት ነው። ይህ ምናልባት ለስሳይ ትልቅ ልብ ሆኗል ነው ብዬ ነው የማስበው። እና እንግዲህ እንደዚሁም ከዚህ በፊት የተደረጉት ማራቶን ውድድ ከማራቶን ከተደረጉት ማራቶን ውድድ ውስጥ ፓሪስ ማራቶን ብንጠርጣቸው ፋይናል ለንደን እሑድ የሚደረገው የለንደን ማራቶን አለ። ከነሱ ከነሱ እንወስዳለን። ስለዚህ በአጠቃላይ የአወሰሳ ተስፋ ሰጪ፣ ለፓሪስ ኦሎምፒክ ተስፋ መሰጥ እና ያው ከባድ ኮርስ ይሄንን አክል በብቃት ከተወጣ ያንም ደግሞ እንደዚሁ እግዚአብሔር ሰላም ካረገ የተሻለ ሩጫ ከጓደኞቹ ጋራ ይሉታሉ ብለን ነው የምናስበው። በአጠቃላይ እንግዲህ ያው ከሜጀር ማራቶኖቹ የምናያቸው ልጆች የምመጡት ልጆች ለፓሪስ ኦሎምፒክ ነው የምናየው እና እንደዚሁም ደግሞ ሴቶች በጣም ጠንከረ ጠንከረ ሴቶች ነበር የመጡት። ሆኖ ሆኖም ኦብሪ እንደምታውቀው ከትራክ የመጣች ልጅ ነች። ትራክ ላይም እንደዚህ ማራቶን ላይም ትልቅ ኤክስፔሪንስ አላት። ስለዚህ እሷ ድጋሚ ልታሸንፍ ትችላለች። እኛ የኛ አትሌቶች ከአራተኛ በኋላ ነው የመጡት እና በአጠቃላይ ጥሩ ነው። እንግዲህ ዋናው ነገር ያው ክልም ልጆች ዛሬ ልምዳ ገብተው ለመቀጥለው ደግሞ የተሻለ ውድድር ይዘጋጃሉ ብዬ ነው የማስበው እና تجبرنا الباص علي

أنت ጋቢና ቪኦኤ ይቀጥላል። ኢትዮጵያ ሄፓታይተስ ቢና ሄፓታይተስ ሲ በተሰኙት የጉበት በሽታ ተጠቂዎች አሀዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። መፍትሄ ለማምጣት ታዲያ ትውልድ ኢትዮጵያዊቷ ዶክተር ቅድስት ኪዳኔ ባልደረቦቻቸውን በማስተባበር በቅዱስ ጳውሎስ ሚሌኒየም ሜዲካል ኮሌጅ ሆስፒታል የጉበት ንቅለ ተከላን ጨምሮ የተለያዩ አገልግሎቶችን ለመስጠት የሚያስችሉ የሙያ ስልጠናዎችና የቁሳቁስ ድጋፍ በማድረግ ላይ ይገኛሉ እሱን በተመለከተ የተሰናዳው ዘገባ ቀጣዩ ነው። የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ሕክምና ስፔሻሊስት ዶክተር ቅድስት ኪዳኔ ይማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ አስር ዓመት ሆኗቸዋል። የጉበት ዶክተር ከሆንኩ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ። ከዛም እዚህ መጥተው ያለንበት ጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩ እና ኮቪድ ናይንቲን ከመጣ በኋላ ትንሽ አስቸግሮን ነበር። ያው ለመሄድ የጉበት ትራንስፕላንቶሪ የጉበት ነቅሎ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና እንደ አስር ዓመት ሆኖናል። ይሄንን ስናስብ ስናበስል፣ ፕላን ስናደርግ ማለት ይሄ ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋም ትብብር አለበት ስራው እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው። ሄደው ኢንተርናሽናል እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከእነሱ ጋር ተነጋግሬ አራት ሆነን ነው አዲስ አበባ ይሄድ ነው። ጃንዋሪ ላይ ዶክተር ቅድስት አብረዋቸው የሚሰሩትም ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የሕክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል። ይሄንበት ዓላማ ሁለት ነው። አንደኛ የጉበት ንቅለ ተከላ ይቻላል ወይ? እውነት ይሆናል ወይ? ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው የተለያዩ ሰርጀሪዎች ሰርተን። ሶስተኛ ደግሞ እቃዎች ይዘን ሄደናል ዶኔት የሚደረጉ። አራተኛ ደግሞ ነርሶችን ትሬን አድርገናል የኦፕሬሽን ሩም ነርሶችን። የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን የሚችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ነቅሎ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰሳ አድርገናል። ምንም ጥያቄ የለውም። መንገድ ላይ ናቸው። ያው አብረናቸው ተራምለን እዛ እንደርሳለን። ኢትዮጵያ ሄፕታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሀዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት። የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሀሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው። እውነቱ በጣም ብዙ ነው። ለዚህ ሁለት ማሳያ ልንገርሽ። አንደኛው ናሽናል ሄፓታይትስ ሰርቬ ተሰርቶ ነበረ ከተስ በተሰራው ናሽናል ሄፓታይትስ ሰርቬ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይትስ ኢንፌክትድ ኮሚኒቲ ፕሮፖርሽነል የያዘችው ሀገር ኢትዮጵያ ነች። ሄፓታይትስ ቢ ወደ ዘጠኝ ነጥብ አራት ፐርሰንት፣ ሄፓታይትስ ሲ ወደ ሶስት ነጥብ ሰባት ፐርሰንት ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው፣ ስለዚህ ይሄ ማለት ምን ማለት ነው? በመቶ ሀያ ሚሊየን ብታባዥው በጣም በርከት ያለ ሰው ሄፓታይትስ ቢሲ ተጠቂ ነው ማለት ነው። ሄፓታይትስ ቢሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናክማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናክማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጂስትሪዎች ሪቪው አድርገን ነበረ ሆስፒታል ላይ በሰራ ነው ሰርቬይ መሰረት ወይም ደግሞ ባለ ሬጅስትሪ መሰረት የእኛ ሀምሳ ፐርሰንት ታካሚዎቻችን ሄፓታይትስ ቢና ሲ ምክንያታቸው ነው፣ ጉበታቸው ጠባሳ ኖሮት ካንሰር እንዲኖረው። ሀምሳ ፐርሰንት ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች ይሄ ማለት ምን ማለት ነው? ሌላ አጋላጭ፣ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው። ዶክተር ውለታው በአሁኑ ሰዓት በዶክተር ቅድስ ቲማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ 350 ዶላር የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል። ኮምፕሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራ ነው። ኢንፋክት የጉበት ኦፕሬሽን እዚህም እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራ ናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን የሰራ ነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ወይስ አያስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ እድል ተሰጥቶ በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዚህ አንድ በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰተውልን ስለነበረ፣ ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ የምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ ሰላሳ አምስት ሺህ ዩኤስዲ አካባቢ የሚያወጣ እንትን ነው እሱን ይዘውልን መጥተው ነበረ እና ይሄ አሁን እኛም እየሰራንበት ነው። ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የህክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከአርባ ኮንቴነሮች በላይ የህክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴን ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ በማ ለማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ። እንግዲህ በጣም ሞኒመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዚ ያሉትም ዶክተሮች አክቲቭ እየሰሩ ነው። ኢንፍራስትራክቸሩ ቢውልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። ያሰብ የኔክስት ስቴፑ ሰምር ላይ የ2024 በፈረንጅ ሰምር ላይ ጳውሎስ የተለያዩ ዶክተሮችን ው የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሪቨር ዶክተር እንደኔ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ። እና የተለያዩ መልታይ ዲስፕሊነሪ ቲም ይባላል። እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው። የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ፣ የተያያዘው ስራና እቅድ ሲሳካም ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረው እና የገቢ ምንጭ የሚሆን ነው ይላሉ። በቅርብ እንኳ እኔም አውቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ አምስት ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ኢሚዲት ሪ ኦፕሬቲቭ እች ንቅለ ተከለዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል ሁለት ሚሊዮን ብር ከአንድ ነጥብ አምስት ከሁለት ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋንሰርድ ወጫቸውን ነው እዚህ ሊያወጡ የሚችሉት ቱሰርዱን እንቆጥብላቸዋለን ማለት ነው። ከዛ ደግሞ ይሄንን ድሆችን ደግሞ ሰፕልመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የእኛ ሀገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል። ዶክተር ቅድስት ኪዳኔ ማምና ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የሕክምና ባለሙያዎች እና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ። ድምጻችን አባቾ ስለናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚ ላይ ተጠናቋል። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመ መሰናዷውን በምራት ኤልያስ አስማረ በቀንብሩ ነበሩ ግርማ በአርቶቱ ከመላዊ አሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚ ላይ እንሰናበታለን። ሰላም ጠናስጥልን። መልካም የሁድ ምሽት